በኢትዮጵያ ውስጥ በተለያዩ አካባቢዎች በሚከሰቱ ግጭቶች ዜጎች ይገደላሉ፣ ይቆስላሉ፣ ይፈናቀላሉ፣ ሀብት ንብረታቸውም ይዘረፋል ይጠፋልም። የመብት ተሟጋቾች እንደሚሉት ዜጎች የመኖር ዋስትናና ፍትህ ተነፍገዋል። መንግስት ይህ ሁሉ በደል ለመቆጣጠር ትኩረት እንዳልሰጠው ይደመጣል። ይሁንና መንግስት የመሰረተው የኢትዮጵያ የሰብአዊ መብት ኮሚሽን ከሌሎች የመብት ተሟጋቾች የሚሰማውን ትችትና ወቀሳ አይቀበለውም። የጠቅላይ ሚኒስትር አብይ መንግስት ስልጣን ከያዘ ወዲህ ኢትዮጵያ የሰብአዊ መብት አያያዝ የተሻሻለ ሁኔታ ላይ መኖሩን አቶ ማርሲ ያሰፋ የኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክተሮች ተጠባባቂ ዳይሬክተር ለዶቼ ቬለ ተናግረዋል። ሁለተኛው ዩኒቨርሳል ፔሪዲክ ሪቪው ስብሰባ እያለ በዛ ላይ ለኢትዮጵያ ሁለት መቶ ሀምሳ ሁለት ሪኮሜንዴሽን ተሰጥቶ ነበር ከነዚ ውስጥ ኢትዮጵያ እቀበላለሁ ብላ ያለችው የነበረው መቶ ሰማንያ ስምንቱን ነው። ሌሎችን አልቀበልም ያለቻቸውም አሉ። ለምሳሌ ያህል በቅርቡ የተከናወኑ አሉ። ከመንግስት ለውጥ በኋላ የተለያዩ ታስረው የነበሩ የፖለቲካ እስረኞች እንዲፈቱ የማድረግ ጋዜጠኞች፣ እንዲሁም ማለት በተለይ ይሄ የመረጃ ነጻነትን አስመልክቶ ማለት ነው። እንዲሁም ደግሞ የምርጫ ህጉን ማሻሻል፣ ፖለቲካ ምህዳሩን ማስፋት የሚሉ ነገሮች የነዚህን መሻሻል ነው ኮሚሽኑ ያየው። አሁን ካለው ፖለቲካ ለውጥ ወዲህ ያለው ኢትዮጵያ እፈጽማለሁ ያለችውንም በወቅቱም አልፈጽምም ያለቻቸውንም ጨምሮ መሻሻል እንዳለ ነው። ኮሚሽኑ ፋይንዳውት ያደረገው ያገኘው ማለት ነው። የሰብአዊ መብት አያያዙ ሁኔታ እንግዲህ ከለውጥ ወዲህ የተሻሻለ ሁኔታ እንዳለ አሳይቷል ማለት ነው። ይሁንና አሁንም የሰብአዊ መብት ጥሰት መኖሩን አቶ ማርሲ አልካዱም። ጥሰቱ ግን በመንግስት ወይም በባለስልጣናት የሚፈጸሙ ወይም በእነሱ ስህተት የሚደርስ አይደለም ባይ ናቸው። ኮሚሽኑ በምርመራ አረጋገጠ እንዳሉት የመብት ጥሰቶቹ የሚፈጸሙት ጥቅም ፈላጊ ባሏቸው ቡድኖች እንደሆነ ነው ኮሚሽኑ እያየ ያለው ምንድ ነው? በአሁኑ ጊዜ ያሉት የተለያዩ ግጭቶች ናቸው መፈናቀል እያስከተለ ያለው ያው የተለያየ ኢንትረስት ያላቸው ቡድኖች እንደሆኑ ነው ኮሚሽኑ እያየ ያለው ማለት ነው። ያው አብዛኛው ጊዜ መፈናቀሉ በመንግስት በኩል እየተደረገ ያለ ጥሰት ሳይሆን እነ የተለያየ ፍላጎት ያላቸው ቡድኖች እንደሆኑ ነው እና ቀደም ሲልም ኮሚሽኑ እግ በዚህ ረገድ ላይ ምርመራ አካሂዷል። ለምሳሌ በሸካና በኢንችማጂ ዞን አካባቢ የነበረውን፣ በጌዲዮ ና ጉጂ በጉራጌ ዞን የመስቃንና ማረቆ ወረዳዎች እንዲሁም ደግሞ በባስኬቶ ወረዳ፣ በደራሼ ወረዳ የኩስሜ ብሔረሰብ አካባቢ ላይ ግጭቶች ነበሩ። በእነዚህ ላይ ኮሚሽኑ ምርመራ አድርጎ በቅርቡ እንደውም በአዋሳ ከተማ እነዚህ የሚመለከታቸው ክልሎች ያሉ የስራ ኃላፊዎች ጋር ውይይት አድርጋ ሄዷል ማለት ነው። እንግዲህ በዚህ ላይ በተለያየ ግጭት አማካኝነት የተፈናቀሉ እነዚህ የህብረተሰብ ክፍሎች መጪው የክረምት ወራት እንደመሆኑ መጠን የክረምት ወራት ከመድረሱ በፊት ሀሳብ እንዲፈልጉ ወይም ደግሞ እርምጃ እንዲወስዱ የሚል መክረ ሀሳብ ነው የሰጠናቸው። እንግዲህ በአጠቃላይ ይሄ አሁን የሰራናቸው የምርመራ ውጤቶች በቅርቡ አሁን ወደ ተወካዮች ምክር ቤት ይል ተልኳል ማለት ነው። ኮሚሽኑ የሰብአዊ መብት ጥሰትን ለመከላከል እየሰራ እንዳለ ጠቅሰው ምርመራ የሚያካሄድ የስራ ክፍል እንዳለው ገልጸዋል። ተቀዳሚ ስራውን በግለሰቡም ሆነ በሚፈጠሩ ግጭቶች የሰብአዊ መብት ጥሰት ሲከሰት ምርመራ ያደርጋል፣ መንግስትን ያማክራል፣ ክትትልም ያደርጋል ይላሉ አቶ ማርሴ በግለሰብም ደረጃ የሚፈጸሙ ወደ ኮሚሽኑ መጥተው አቤቷ ከሚያቀርቡት በተጨማሪ እነዚህ በተለያዩ አካባቢ ከሰቱን የመብት ጥሰቶች በተለይ ግጭቶች የሚያስከትሉት የሰብዓዊ መብት ጥሰት ዙሪያ ላይ ምርመራ ያካሄዳል። ያን ምርመራውን መሰረት አድርጎ ደግሞ የመንግስቱን የማማከር ስራ ነው የሚሰራው ማለት ነው። በተጨማሪም ያው የክትትል ስራ ይሰራል ማለት ነው። በተለይ ማረሚያ ቤቶች እና በፖሊስ ጣቢያዎች ላይ የታራሚዎች አያያዝ እና እንዲሁም የተጠርጣሪዎች አያያዝ አስመልክቶም እንደዚሁ ክትትል ያደርጋል ማለት ነው። የሰብአዊ መብት ጥሰት ሲከሰት ምርመራ ማድረግ፣ ክትትልና ጥበቃ ማድረግ፣ ማህበረሰቡ መብቱን አውቆ ማስከበር እንዲችል ማሳወቅ እንደሆነ ይህንኑ ኮሚሽኑ ከሞላ ጎደል እያከናወነ ነው ብለዋል።